ኢትዮጵያዊቷ ፍሬዌኒ መብራቱ የዘንድሮ የ2019 ዓ ም ምርጥ አስር ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ እውቅና ያለው ውድድር ላይ ከምርጦቹ አስር ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበርከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ እያመረተች ከ300 ሺህ በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች። እኔ ቤተሰቦች ትንሿ ነኝ፣ ሁሉም ስኔ በላይ ናቸው፣ ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለ ይህን ሲባል እንግዲህ ከምጨረስ ድረስ ሀይስኩል ማንንም የማናግረው አልነበረኝ ከዛም አልፎ ያው ስንሸማቀቅ የሞዴስን ጉዳይ ሳናውቅ ያደ ይህ ሁሉ በጣም ጸጥተኛል። እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀጠዋል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐርማርኬት ማርኬት ሄደሽ የሞዴስን ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነኝ የሚለውን ጊዜ ነበረ ለኔ በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላት ላይ ማስብ የጀመረው ማለት ነው እንግዲህ፣ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር በውጭ ሀገር ቆይታዋ ኬሚካል ኢንጂነሪንግ ያጠናችው ፍሬዌኒ ከአመታት ቆይታ በኋላ ወዳደገችበት ቀዬ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል። ወደ ሀገራችን ስንመለስ ስቲል አሁንም ማወቅ የመፈልጉ ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ጠብቅ ነበረ። ተቀይሮ ይሆናል ወይ ያል መጠየቅ ሲጀምር ለሴቶች በጣም በመሰቀቀን ምንድን ነው ፊታቸውን እያገሩ ለምንድን ነው ይህንን ጥያቄ የምትጠይቅ የሚለው የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያስታቀቀኝ ግን በገጠር አካባቢ ሄቼ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቀ፣ በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላለን። እንዴት እንደ ቧንቧም የሚፈትት ሲከፈት ሲዘጋ አይደለም። ስለዚህ በጣም አስታቀቀኝና በዛ ሰዓት ስሚን፣ ታዲያ ምን ማድረግ ነው ያለብህ? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቲን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር ምትች የሚለውን መቀረፍ አለበት። በቃ በፈረንጅ ከሁለት ሺ አምስት ጀምሬ ጥናት ጀመርኩኛል። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸገረው ያለ ሞዴስ ስለዚህ ወይም ማስበው ያለሁትም ታያቅዜ ከመልሶ ጥቅም ላይ ጀሚው ነገር ግን ለሴቷ በቃ ሰትሸማቀቅ ተተሰብኝ ወይም እንዲሆነብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣሚ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው። ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጅቶ ያከፋፍላሉ። የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን አውረው በሪሰርች ደግሞ ታግዞ ማለት ነው በዘጠኝ የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው እኛም የምንፈጠረው እሱ ስላለ ነው ስለዚህ ይህንን ሲመጣ ሁሉም ባት ይሆን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን እንደ መሰረታዊ ነገር በቃ ተፈጥሮ ነው ማለት ስለዚህ እንደዚህ ብለን ነው የምናስተምራቸው ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል። እንኳን ሴት ምን ትለኛለች? ነጭ ልብሳችን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ፣ ታዲያ ምን ያህል ምን ያህል ደስታና ምን ያህል ችግራቸውን ደን ተቀረፈ ነው የሚያሳይ እንግዲህ ይህንን ቶፕቴን ቴን ወይም አስሩን ላይ ደረጃ የደረስ ነው። ትልቅ ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች ሞላ ለሞላው ዓለም ሕዝብ የተዘጋጀው የሲኤንኤን ሂሮ ቶፕ ቴን አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዳት ካም የሄዳችሁ ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሸራችንን እንድናሰፍን ድምጻችን ብትሰጡኝ በትህትና ጠይቃለሁ። ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ አስራ ሶስተኛ ዓመቱ ሲሆን እስከ መቶ ሺ ዶላር የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር ሀያ ሶስት ሁለት ሺ አስራ ሁለት አመተ ምህረት ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር ሀያ ስምንት ሁለት ሺ አስራ ሁለት ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።